በባህር ዳር ከተማ በተለምዶ አባይ ማዶ ተብሎ በሚጠራው አካባቢ ትላንት ምሽት በአንድ የምግብና መጠጥ መሸጫ የንግድ ተቋም ላይ በደረሰ የቦምብ ፍንዳታ የሶስት ሰዎች ሕይወት ማለፉንና ወደ አስር የሚደርሱ ሰዎች መቁሰላቸውን በአካባቢው የሚገኘው የአዲስ ዓለም የመጀመሪያ ደረጃ ሆስፒታል ተወካይ ሜዲካል ዳይሬክተር አስታወቁ። ስለ ጥቃቱ ተጨማሪ መረጃ ከፖሊስ ለማግኘት ያደረግነው ጥረት አልተሳካም። አስቴር ምስጋናው ተጨማሪ አላት። ትላንት ሚያዝያ አንድ ቀን 2015 ዓ ም ከምሽቱ አንድ ሰዓት ከ40 ገደማ በባህር ዳር ከተማ በተለምዶ አባይ ማዶ ተብሎ በሚጠራው አካባቢ ወደ ዲያስፖራ በሚወስደው የአስፓልት መንገድ መታጠፊያ ላይ በሚገኝ የምግብና የመጠጥ መሸጫ የንግድ ተቋም ላይ ነው የቦምብ ፍንዳታው የደረሰው። በፍንዳታው የሶስት ሰዎች ህይወት ማለፉንና ወደ አስር የሚደርሱ ሰዎች መቁሰላቸውን ፍንዳታው ከተከሰተበት የንግድ ተቋም በቅርብ ርቀት ላይ የሚገኘው የአዲስ ዓለም የመጀመሪያ ሆስፒታል ሜዲካል ዳይሬክተር ተወካይ ዶክተር ምትኩ ተገኝ ዛሬ ለአሜሪካ ድምፅ አረጋግጠዋል። በትናንትና ለሊት በደረሰ የቦምብ ፍንዳታ ወደ ሆስፒታላችን ወደ አስራ አምስት የሚሆኑ ታካሚዎች መጥተዋል። እንግዲህ ከዚያ ውስጥ ሶስት የሞቱ ነበሩ እንደደረሱ የሞቱት። ከዚያ ውጭ ደግሞ ሁለቱ ታክመው ወደ ቤታቸው ተመልሰዋል። አንደኛው ሪፈር ተጽፎለታል ወደ ፈለገ ሕይወት ሆስፒታል ማለት ነው። ሌሎቹ ግን እዚህ ውስጥ ገብተው ከኛ በኛ ሆስፒታል ማለት ነው ሕክምና እየተደረገላቸው ነው የሚገኙት ማለት ነው። ስንት ናቸው ማለት ነው? ዘጠኝ ማለት ነው። ይሄ ሆስፒታል ቅርብ ነው ለፍንዳታው እና ሁሉም ናቸው ወደዚህ የመጡት ጉዳት የደረሰባቸው እንግዲህ በሰዓቱም ከምሽቱ ሁለት ሰዓት አካባቢ ላይ ነው አደጋው የደረሰው። ሁሉም መምጣታቸውን እኛ እንግዲህ እርግጠኞች አይደለንም። በቦታው ላይ ስለነበረ እዚህ ህክምና ቦታ ላይ የመጡት ብቻ ነው የምናወራ። የከፋ ጉዳት የደረሰባቸው ሰዎች አሉ። የከፋ ጉዳት የደረሰባቸው አሉ፣ ግን ያን ያህል ለክፉ የሚሰጥ አይደለም። ይሁን ያሉ ሁሉ ህክም ላይ ነው ያሉት። ኦፕሬሽን የተሰራላቸው አሉ። አሁንም እየታዩ እንደዚህ የሚገቡም ይኖራሉ ኦፕሬሽን የሚያስፈልጋቸው ማለት ነው። በአዲስ ዓለም የመጀመሪያ ሆስፒታል የፋርማሲ ባለሙያ እንደሆኑ የገለጹት አቶ ዳኘው መስፍን ትናንት ከፍንዳታው በኋላ በርካታ ቁስለኞች ወደ ሆስፒታል ሲገቡ መመልከታቸውን ገልጸው የሟቾች ቁጥር ከተገለጸው በላይ ሊሆን እንደሚችል ተናግረዋል። ከኛ ጋር ወዲያው የተጎዱት ሲገቡ እንደገቡ ሶስት ሰው አርፈዋል። አብዛኛው ወደዚህ ነው የመጡት ከዚህ ከኛ ከአዲስ ዓለም ሆስፒታል፣ ከዚያ ደግሞ ወደ ተለያየ ሆስፒታሎች ሪፈር ተብለዋል። ውታ ሲፈነዳ ወጣው ስናይ ብዙ ነው። በጣም የተጠለቀለቀ እንትን ነው። ሚሚ ግሮሰሪ በተባለው የምግብና የመጠጥ መሸጫ የንግድ ተቋም ቦምቡ ሲፈነዳ በስፍራው ነበርኩ የሚሉ ስማቸው እንዳይጠቀስ የጠየቁን የዓይን እማኝ ሁለት ሰዎች ወዲያውኑ መሞታቸውን እንደተመለከቱና ወዲያውም የጸጥታ አካላት አካባቢውን ሲቆጣጠሩት ማየታቸውን ጠቅሰዋል። ዛሬ ጠዋት ተጨማሪ መረጃ ለማግኘት ወደ አካባቢው እንደሄዱና በቅርብ ያሉ ሰዎችን ጠይቀው ባገኙት መረጃ ሁለት ተጨማሪ ሰዎች በፍንዳታው መሞታቸውን የሟቾች አጠቃላይ ቁጥርም አራት መድረሱን መስማታቸውን እኚህ የዓይን ማኝ አክለው ገልጸውልናል። ለሁለት ሀያ ጉዳይ ነው። እንደ ፈነዳ ወጣ ነው። ከዛ ስናይ ሁለት ሰው ወድቋል። ሌላ ዎችም ለራሱ ነፍስን አውጭ ያለ ሌላውም ህዝብ የሚጠጣውም። ከዛ በኋላ እነሱን ልክ በመጡ ልዩ ሀይልና ፖሊስ መጥተው እነሱን አነሷቸው። እና ከዛ ውጭ ያው እኛን በተኑ ነው። ወደ ቤት ግቡ ተባል ገባ ነው። ቦታው የት አካባቢ ነው? ቦምብ የወደቀበትስ ቦታ ዳስኮራ መገንጠያ። ምንድን ነው የንግድ ተቋም ነው? አይደለም። ጃምቦ ቤት ነው። ቦምቡን የጣለው አካል ማን ነው ይታወቃል? ማን እንደሆነ አይታወቅም? ልክ በቃ ፈነዳ። ከዛ እነሱም ራሱ አላወቁትም። ከዛ አካባቢ ያለ ሰው ማለት ነው። የትኛው አካል የትኛው አካል ይጣለው የመንግስት አካል ይጣለው ግለሰብ ይጣለው ምን ይሁን አይታወቅም። ሁለት ሰዎች ወድቆ አየነ። አብዛኛም ልዩ ኃይሉና ፖሊስ ይመጣብን ውጡ ውጡ አሉና ወይ በየቤት ትግባ ሲሉና በየቤታችን ገባ። ጠዋት ደግሞ ስንጠይቃቸው ጠዋት እንዴት ነው ምናምን ስንጠይቃቸው እነሱ የተጣለበት አካባቢ ሴት ወይቱም ቁስለኛ ናት መሰል ወደ አክም ቤት ደች። እነዛም ጎረቤት ቤት ያሉት ስንጠይቃቸው አራት ሰው ሞቷል ላይ ሌሎቹ ግን ቁስለኛ ናቸው ምናምን ያሉ እና ሁሉም ቤቱን ዘጋግቶ ዝም ብሎ ቁሞ ነበር። እናንተ ወዲያውኑ ነው የወጣችሁ አዎ እንደልክ እንደፈነዳ ይወጣል እዛው ቤት ነው የነበረ አዎ በመጀመሪያ ድባቡ እንግዲህ እርሱ እዛ አካባቢ ነበሩና ድባቡ ምን ይመስል ነበር ድባቡ እስከዛ ድረስ ሰላም ነበር ከዛ ከፈነዳ በኋላ ግን ያው ረብሻውም ሰውም እየተበተነ ሁለት ሰውን ወድቆ ያየነ እና ከዛ ውጭ ያየነው ነገር ልዩ ኃይሎችም ፖሊስም መጣ ከዛ አረጋገው እነሱን ማክም ቤት ይዞ ሄደ ቁስለኞቹም ሌሎችን ማነሳ ከዛ በኋላ ላይ ነው ማን እንዳደረሰው እና ሌሎች ተጨማሪ መረጃዎችን ከፖሊስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፍንዳታው የተከሰተበትን ቦታ ሄጄ የተመለከትኩ ሲሆን፣ ከመዝናኛ ስፍራነቱ ውጭ በአካባቢው ምንም ዓይነት ወታደራዊ እንቅስቃሴ የለም። በተጨማሪም በፍንዳታው ህይወታቸው ያለፈው በአካባቢው በሰላማዊ እንቅስቃሴ ላይ የነበሩ ወጣቶች መሆናቸውን እኚሁ ነዋሪ ገልጸውልኛል። መንግስት ሊተገብረው በተዘጋጀው የክልል ልዩ ኃይሎች ወደ ፌዴራል የጸጥታ ተቋማት መልሶ የማደራጀት ውሳኔ በአማራ ክልል በሁሉም አካባቢዎች ከፍተኛ ተቃውሞ እየገጠመው እንደሚገኝ ይታወቃል። ከትላንት ጀምሮ በባህር ዳር ከተማ እንደ ሆስፒታልና ባንክ ከመሳሰሉ አገልግሎት ሰጪ ተቋማት በቀር ሌሎች የንግድ ተቋማት ሙሉ በሙሉ ዝግ ሆነው መዋል ማደራቸውን ተመልክተናል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር